ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር፣ ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። በበጋ ወራት በአውስትሬልያ የባህር ዳርቻዎች፣ ወንዞችና ወራጅ ውሃዎች ለመዝናናት ተስማሚ ጊዜ ነው። ይሁንና ራሳቸውን ከውሃ ደህንነት ደንቦች ጋር ላላወደዱ አዲስ መጤዎች ሕይወታቸው ለአደጋ ተጋላጭም ነው። እንደ 2020 አገር አቀፍ ሮያል ህይወት አድን ድርጅት ሪፖርት በወራጅ ውሃዎች ሰጥመው ሕይወታቸውን ካጡ 248 አውስትራሊያውያን ውስጥ 80 ፐርሰንቱ ወንዶች ናቸው። ከጁላይ 1 2019 እስከ ጁላይ 30 2020 ህይወትን ባይነጥቁም 504 ብርቱ ጉዳቶች ተከስተዋል ብዙውን ጊዜ በውሃ የመስጠም አደጋ ተደጋግሞ የሚከሰተው በወንዞችና ጅረቶች ሲሆን 21 ፐርሰንት በውቅያኖስ 20 ፐርሰንት በወራጅ ውሃዎች 18 ፐርሰንት በባህር ዳርቻዎች ነው እንደ ቪክቶሪያ አሳስጋሪዎች ባለሥልጣን ተጠሪዋ ናታሻር ዊልስ ገለጣ ሦስት ውሃ ውስጥ የመስጠም ኩነቶች ዋና የጀልባ ቀዘፋና ባሳ ጠመዳ ወቅት ከመውደቅ ጋር የተያዙ ናቸው። የውሃ ደህንነት ደንቦችን በውል ባለመረዳት ረገድ የመድብለ ማህበረሰብ አባላት ተጠቃሽ ስለመሆናቸው ናታሻ ዊልስ ሲያመለክቱ፣ የባህላዊና ቋንቋዊ ዝንቅ ማህበረሰብ አባላት በርካቶቹ ስለ እውነት ባሳ ጠመዳ ይረካሉ። በትውልድ አገራቸው የባህላቸው አካል በመሆኑ እዚህ ሲመጡ ያንን መቀጠሉን ይደሰቱበታል። ይሁንና የአሳ ጠመዳን ደንቦች ማወቁ አስፈላጊ ነው፣ ስለምን ቅጣቱ ከበድ ያለ ነውና። እናም ሰዎች ደንቦችን ባለማወቃቸው ለችግሮች እንዲጋለጡ አንሻም ብለዋል። ጥንቃቄ የተሞላበት አሳ ጠመዳ መረጃ የቪክቶሪያ ፊሸሪስ ኦቶሪቲ ድረ ገጽ ላይ በእንግሊዝኛ ቀለል ባለ የቻይና ቬትናም፣ ኮሪያና ማላይ ቋንቋዎች ይገኛል። ወይዘሮ ዊልስ ጥንቃቄ የተሞላባቸው እርምጃዎች ህይወት አድን ናቸውና ጠቀሜታ አላቸው ይላሉ። አክለውም ከእርሶ ጋር ላሳ ጠመዳ ለማይሄድ ሰው ወዴት እንደሚሄዱና መቼ እንደሚመለሱ ይንገሩ። ላሳ ጠመዳ ሲሰማሩም ቢያንስ ከሁለት ሰዎች ጋር አብረው ለማጥመድ ጊዜውን ያመቻቹ። በሚያጠምዱበትም ወቅት አንዳችሁ አንዳችሁን የት እንዳላችሁ መመልከት ተገቢ ነው። የአየር ንብረት በፍጥነት ሊለዋወጥ ስለሚችል እንዲሁም ዓሳ በሚያጠምዱበት ወቅት የሕይወት አድን ጃኬት ይልበሱ። ድንገት ውሃ ውስጥ ቢወድቁ ቢያንስ መንሳፈፍ ይችላሉና እንዲሁም መዋኘት የሚያስችል ቀልል ያለ ልብስ መልበስም መልካም ነው በማለት ይመክራሉ። አክለውም አንዴ ያሳ መጥመጃ ስፍራውን መርጠው ከተደላደሉ በኋላ ጥቂት ቆም ብለው ድንገት ክፉ ሁኔታ ቢገጥም እንደምን ራስዎን ሊያድኑ የሚችሉበትን የይሆናል ብልሃት ያፈላልጉ ይላሉ። አብሮት አሳ ሲያጠምዱ የነበረ ሰው ውሃ ውስጥ ከወደቀ ተከትለው ውሃ ውስጥ ዘለው እንዳይገቡም ሲያሳስቡ ሌላውን ለማዳን ሲሉ ራሳቸውን ሰጥመው ሕይወታቸውን ያጡ ሰዎች ይገጥመውናል። ወዳጆ ወይም የቤተሰቡ አባል ውሃ ውስጥ ከወደቁ ተከትለዋቸው ወደ ውሃ ይግቡ፣ ተንሳፋፊ ነገር በአካባቢው ይፈልጉ፣ በቅርበት ያሉ ሰዎች እንዲረዶት ይጣሩ። በርካታ ሰዎች የመዋኘት ችሎታቸውን አልቀው በማየት ወደ ውሃ ውስጥ ከገቡ በኋላ በአብዛኛው በድንጋጤ ይዋጣሉ። እንዲያ ባለ ሁኔታ እርሶንም ይዘው ሊያሰጥሞት ይችላል በማለት ያሳስባሉ። እንዲህ ባለ ሁኔታም የተሻለ የሚሆነው ገመድ ወይም ተንሳፋፊ ነገር ውሃ ውስጥ ላለው ሰው ወርውሮ ማቀበል አለያም 000 ወይም አንድ አንድ ሁለት በሞባይሎ ደውለው እርዳታ ማግኘት እንደሆነም ምክረ ሐሳባቸውን ይቻላሉ። ከስምንት ዓመታት በፊት ወደ አውስትሬልያ የመጣው ዞልፊ ሀይዳሪ ላለፉት ሶስት አመታት በቪክቶሪያ የዳንዲኖንግ ምድብ ስቴት ድገተኛ አደጋ ግልጋሎት በጎ ፈቃደኝነት እያገለገለ ይገኛል። ከሱ ጋርም በርካታ የተለያዩ ቋንቋዎችን የሚናገሩ የመድበለ ባህል ማህበረሰብ አባላት እንዳሉና እርዳታ ቢሹም አንዳቸው ሊያግዞት እንደሚችል ይናገራል። ዶክተር አንድሮ ዋትኪንስ የሜትሮሎጂ ቢሮ የአየር ንብረት ግልጋሎት ክፍል ኃላፊ በበኩላቸው በዚህ በጋ እርጥብ መሬት ሊገጥም ስለሚችል ለጎርፍ ተጋላጭ መሆንና የመሬት መሸርሸርም ስለሚገጥም ጥንቃቄ እንደሚያሻ፣ የሜትሮሎጂ ቢሮ ድረገጽን መጎብኘት መልካም ስለመሆኑ ይናገራሉ። ዙልፊ ሃይደሪም የጎርፍ አደጋን አስመልክተው ሰዎች በጎርፍ ውስጥ መኪና እንዳያሽከረክሩ ያሳስባሉ። ስለ አየር ጠባይ ማወቅ ካሹ የሜትሮሎጂ ቢሮ ድረገጽን፣ ስለ ዓሳ ጠመዳ የቪክቶሪያን ፊሸሪስ ኦቶሪቲ ድረገጽን፣ ለትርጉምና አስተርጓሚ ቲአይኤስ ናሽናል ድረገጽን ይጎብኙ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መመሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ።